ዶክተር ብሩክ በዚያው እንዲቀጥሉልኝ የምፈልገው ቅድም ጥርጣሬውን ገልጸዋል። አሁንም ቢሆን የጠቅላይ ሚኒስትሩ መግለጫ ወይም የኢትዮጵያ መንግስት ውሳኔ ችግሮች ሊገጥሙት እንደሚችሉ የሚያመላክት ጥርጣሬውን ገልጸዋል። በእውን ተግባራዊ ይሆናል ወይ? በእውን ኢትዮጵያ በአልጀርስ ስምምነት መሰረት ተገዝታ እርምጃ ትወስዳለች ብለው ያስባሉ? ምን ትርጉም አለው የጠቅላይ ሚኒስትሩ መግለጫ? በጣም ትልቅ ትርጉም አለው። ምንድነው? ለመቀበል ነው ሁሌ የሚከብደው ለአካባቢው ሰው፣ ለገሩም ዜጋ፣ ለመሳሰሉ ግን በቅል ቦላ መቀበል ከመጣ ጊዜውም በጣም እየረዘመም ስለሄደ የመቀበሉ ሁኔታ በደንብ ሬዞናንስ ይባላል ታች ድረስ ሊወርድ ይችላል ነው ምለው። ይሄ ተግባራዊነቱ አይቀር ነው ግን ይሄን ለማድረግ ታች ድረስ ሲሉ እስከ ትግራይ ህዝብ እስከ ባድመ ህዝብ ድረስ ማለት ሆኖ ነው? አዎ በተለይ የተጎዳው ህዝብ፣ እዛው የተለያየው ህዝብ በዚህኛውም ሳይድ፣ በዛኛውም ሳይድ ማለቴ ነው። እሺ እና እና ነገሩ ፕሮሰሱ ቀልቀላል አይሆንም። ይሄን ለማድረግ እንግዲህ ያን ነገር አለ ቴክስቱ ቱታንጎ ላለ ሁልጊዜ በተለያዩ ምምስል ላይ አዎ፣ ለመደነስ ሁለት ሰው አብሮ መሆን አለበት፣ ያስፈልጋል። አሁን ከአስመራ ምላሽ ያስፈልጋል። ከአስመራ ምላሽ ያስፈልጋል ስል ይኸው መጽሐፉም ዝም ምኑም ዝም እንደሚባለው ነው። እርግጥ ሁለት ቀን ሆኗል አሁን፣ አርባ ስምንት ሰዓት። ትንሽ ፍንጭ እንኳን የመስጠት ሁኔታ ያስፈልጋል፣ በዝርዝር እንኳን ሌላው ቢቀር አይተን እንመለስበታለን የሚል ጉዳይ ምናምን ያስፈልጋል። ምክንያቱም በቆየ ቁጥር ይህን ነገሮችን የምንነጋገረውን እየሸረሸረ ይሄዳል። አንድ ግን ፋክት አለ ወንድሜ፣ ያሉትን ዶክተር ያሉትን ትንሽ እንደው መናገር የምፈልገው ነገር ምንድን ነው እውነቱን ለመናገር የአስመራ መንግስት የኤርትራ ነጻነቷንም ሳታወጅም ካወጀችም ጀምሮ ኢንፋክት ነው። እኔ እንግዲህ ሙያዬም ፖለቲካ ሳይንቲስት ነኝ፣ ከዲፕሎማትነቴም በፊት እና በኋላም ፕሮፌሰር ነኝ። እና ከቲፒኤልኤፍ ወይም ከህዋህት የበለጠ አጋር መቼም ሊያገኙ የሚችሉ አይመስለኝም። ይህን የምለውም ደፍሬ ለምንድን ነው? አብረው ተዋግተዋል። የዓላማ አንድነት ነበራቸው፣ ሁል ነገር ነበራቸው። እንደገናም ያው መጨረሻ ላይ ወንድምና ወንድም በተለያየ ምክንያት ራሱን የቻለ ታሪክ ነው። እሱም ኢኮኖሚክም ምንም ምንም፣ የፖለቲካም፣ የሁሉም ነገር በዛ የተነሳ ቁርሾ መጥቶ ተለያይተው፣ ወደዚህ ወደምናወራ ጉዳይ ሁለቱ እንደማችስ ዝረጃ ደርሰዋል እና ምን ማለቴ ነው? በተለይ በዛን ወቅት በተለይ አብዛኛው ኢትዮጵያ ሕዝብ ናሽናሊስት ነው። ኤርትራ ኢትዮጵያ ካላት በሚል አቋም ሲፔሌፍ ነው ተከራክሮ ያው ነጻነቱንም ሬፈረንደኑ የሚያስከበረ ልበል ወይስ እንዲፈጸሙ እያደረገም እንደዛ ነው። እና በዛ አኳያ ስናይ ወዳጅነታቸው ይሄን ያህል ይመስላል፣ ይመስልም ነበር ለማለት ነው። እና አሁን እነሱን ከዛ ሳይድ ከኢፔሌፍ ሳይድ መልስም አልተገኘም እንጂ በሰሜን ኢትዮጵያ ጦርነቱ ሁሉ ሲነሳ ሰራዊት አልነበረም ከሚሊሻ በተቀረ ይሄ የሚያሳየው በጊዜው ነበረ የኢትዮጵያ መንግስት ምን ያህል አመኔታ እንደነበረው ነው። በዛኛው ሳይድ ማለት ነው። ይሄ እንግዲህ ለታሪክ ለፋክቱ ለመናገር ነው። አሁን ምንድን ነው የሚለውን ነገር አዎ ዶክተር አብይ ከገፉበት ተፈጻሚ ሊሆን ይችላል። ግን አሁን ምላሽ አትሊስት አንድ ፍንጭ ከአስመራ በኩል መገኘት አለብን። ዝምታው ሌላ ትርጉም እያሰጥ ይሄዳል፣ በቆየ ቁጥር። እንደገና ደግሞ ሰላም ይፈታል ብለን ስንል እውነቱን ለመናገር ፖለቲካ ድርጅቱን ቲፒኤልኤፍ ኢፒአርዴፍ ውስጥ ያለው አሁንም ሚና የሚጫወት የፖለቲካ አካል እሱን ያካተተ እንጂ እሱን ወደ ጎን የሚያደርግ ውሳኔ ረዥም ርቀት አያስኬድም ነው የምለው። ምክንያቱም ህዝቡም የሚመለከተውም አካባቢውም እንደዛ ስለሆነ ስለዚህ አሁን ለውጥ ኢትዮጵያ ውስጥ አለ። አዎ የፖለቲካ መሸጋሸግ አለ። በኢህአደግ አራት ፓርቲዎች ውስጥ ቦታ ቦታ የያዙ ሁለቱም ሶስቱም የራሳቸውን ፖዚሽኒንግ እያደረጉ እንዳሉ ነው የሚታየው። ያ ማለት ደግሞ በመንግስት አካል ውስጥ የቲፒልፍን ድርጅት የለም ማለት አይደለም። እነሱም ቢሆኑ የራሳቸውን ኢንትረስት አላቸው። የራሳቸው የሚያምኑበት አላማ አላቸው። ያንን ይዞ የሚጓዙና ያንን ይዞ የሚከራከሩበት ጉዳይ የሚሆን ይመስለኛል። አመሰግናለሁ። ዶክተር ብሩክ መቼም ሁለታችሁም በምሁርነታችሁም እንደዚሁም ለጉዳዩ ካላችሁም ቅርበት በተነሳ ብዙ ነገር በግላችሁ ተመራምራችሁ አጥንታችሁ የጨበጣችሁት የደረሳችሁበት ድምዳሜ ቢኖርም በተለይ ደግሞ ሁለታችሁም ወደ ኢትዮጵያም ስለምትመላለሱ ዶክተር ተስፋ ማርያም ወደ ኤርትራም ስለሚመላለሱ፣ ምናልባት የዶክተር ብሩክን አላውቅም ወደ ኤርትራ የሄዱበት ጊዜ እንዳለ፣ በዛም አካባቢ ካሉ ባለስልጣናት ጋር፣ ከምሁራኑም ጋር፣ ከኤክስፐርቶችም ጋር እንደዚሁ ሳትነጋገሩ ሳትወያዩ የምትቀሩ አይመስለኝም እና ዶክተር ተስፋ ማርያም ለመሆኑ የኢትዮጵያ መንግስት የአሁኑ አቋም ምን ትርጉም ይሰጦታል? እርሶ ተግባራዊ የሚደረግ ይመስሎታል ወይ? በኤርትራ በኩልስ ያለው ቀልብ ምን ይመስላል? ምንድን ነው የሚሸተውት እርሶ? እኔ እንደሚመስለኝ ጉዳዩ፣ ጊዜው ደርሷል። ጊዜውም በኤርትራ በኩል እንግዲህ ከኢትዮጵያ ጋር ያለን ግንኙነት የረጅም ጊዜ የፍቅር፣ የወዳጅነት፣ የአብሮ መኖር ቢኖረውም ፍቺ አጋጥሟል። እንደ መፋታት አንድ አንድ ትዳር ውስጥ ሆነ መፋታት አጋጠመ። ከዛው ለምን ሆነ የሚለው ለታሪክ ሁኔታውን እንተውና ግን በጣም ሰላማዊ ያልነበረ ፍቺ ነው። ይኸውም እንደገና የመጀመሪያው ነገር ተጨርሰዋል ተብሎ ወደ ሰላም ደርሰናል ተብሎ እንደነበረ እንደገና ከአንድ አምስት ዓመት በኋላ በአውሮፓ አቆጣጠር በአስራ ዘጠኝ ዘጠና ስምንት እንደገና ቅድም የተናገሯት ቀን ማለት ነች። ግንቦት አስራ ሁለት ሺ ዘጠኝ መቶ ዘጠና አመተ ምህረት በኢትዮጵያ ያንን ነገር መጀመር እንግዲህ ኤርትራ ከኢትዮጵያ ጋር ያላት ግንኙነት ውስብስብ ያደርገዋል። የፍቅሩን ያህል ያለን የፍራቻውም አለን። እንዴት ነው ይሄን ነገር እነዚህ ሰዎች ልክ አንድ አንድ ጓደኛ ምሁር አሜሪካ የሚኖረው ምንድን ነው የሚለው ልክ የኢትዮጵያና የኤርትራ ግንኙነት አንድ ቦይፍሬንድ የነበረው እና በኋላ ግን ተገላግለናል፣ ከአሁን በኋላ ለየብቻችን ነው ስትለው ግን መቀበል አቅቶት ከጠዋቱ በዘጠኝ ሰዓት ይደውልሃል እንደገና አይነት ነገር ነው። እና በአንዱ በኩል ስታየው ፍቅር ነው፣ በሌላ በኩል ደግሞ በደንብ ካልተያዘ፣ በጥራት ካልተያዘ ለባስ ጥላቻ ሊያደርግ ይችላል። እና በኤርትራ መንግስትም በኤርትራ ሕዝብ መካከል በዚህ ጉዳይ አንድነት ያለ ይመስላል። ምክንያቱም ይህ ጉዳይ በትክክል መጨረስ አለበት፣ እያንዳንዱ የራሱን ይወቅ። ምክንያቱም በነጻነቱ ጊዜ ወይም በሪፈረንደሙ ጊዜ ይህን ነገር ተደርጎ ቢሆን ኖሮ ይኸው ህይወት አይጠፋም ነበር። ይህን ነገር አሁን ደግሞ ዝም ብለን ከተው ነው አደባበሰን፣ በዚህም በዚህም ብለን ከተው ነው ለሌላ ለሚቀጥለው ትውልድ ችግር እንፈጥራለን እና ይችን ነገር መቀበላቸውን ምክንያቱም ውጊያው የተጀመረው ልክ በዩኤስ ሩዋንዳ ነገር ስናየው፣ ለምሳሌ ያኔ የተከታተላችሁት ቢሆን ያኔ እኮ ጦርነት ሊቆም ይችል ነበር። የተባለው ምንድን ነው ባድመ የኛ ነች የእኛ አይደለችም አልነበረም። አሁን ታሪክ ሰው ከረሳው መለስ የሰጠው ኢንተርቪው አለ በቻነል ፎር ዚህ የተሰጠው ለምንድን ነው እነዚህ ነገር ግን በኮሎኒያል ትሪት እያሏችሁ ለምንድን ነው ውጊያ የምትሄዱት ተብሎ መለስ ሲጠየቅ፣ እኛ እኮ የኤርትራ ነጻነትን ተቀብለናል፣ የኮሎኒያል ትሪት የሚለው ነገርም አንነካም። ዋናውን ነገር ግን ያንተ ይገባኛል የምትለውን መሬት በኃይል ነው የምትነጥቀው ወይስ ይገባኛል የምትለውን ነገር በህግ አሁን ኤርትራ ይህን ነገር በኃይል ለመውሰድ ስለሞከረች ለዛው እኛ ደግሞ ስታቲስኮ አንተ ብለን ኢንሲስት እናደርጋለን። ይህ ማለት ደግሞ ያቺ ከግንቦት ስድስት በአውሮፓን ሀገር ያችን ነገር ከመጀመሩዋ በፊት የነበረው ሁኔታ ይመለስ ማለት የኤርትራ ሰራዊት ከባድመ ይውጣ የኢትዮጵያ አስተዳደር እንደገና ይመለስ ከዛ ከተመለሱ በኋላ በህግ ሄደን ማንን ማን ይገባዋል የሚለው በኮሎኒያል ትሪቲ መሰረት እንወስናለን አሁን ይችን ያነሳኋት ለምንድን ነው ምክንያቱም ይህን ውጊያ ያኔ ለምሳሌ ያኔ በዩስ ሩዋንዳ ማዕከል ቢስማሙና ያችን ቦታ ለመሀል ሰው ትተው ወደ ፍርድ ብንሄድ ምንም ነገር ሳይፈርስ የአሁኑ ውሳኔ እናገኘው ነበር፣ ያለምንም ደም። ግን በዛች ግን እኔ እንደሚመስለኝ ዶክተር ብሩክ ሊያርሙኝ ይችላሉ። እዚህ እኔ እንደሚመስለኝ ግን መለስን በትክክል እስካሁን ድረስ ይህ ሰው ንቆናል። ይህ ኢሳያስ የሚባል ነገር ንቆናል። አንተ ደግሞ ለዛው አሳጠህ የሰጠህን ነው። ካሁን በኋላ በምንም አይነት ከዚህ ሰው ጋር በቴሌፎንም ይሁን በምንም ነገር አትነጋገርም። ይህን ነገር ኢትዮጵያ እንደወረረችን አዋጅ ታስተላልፋለህ፣ ፓርላማንም ሳስታውቃለህ። ከዛ በኋላ በኮሚቴ ደረጃ ነው ይሄን ነገር እናየው ብለው እንደ ተቆረጠ ነው ማየው እና ለምንድን ነው ይሄ ተደረገው? ለኢትዮጵያና ለኤርትራ ጥቅም ነው? ለራሳቸው በውስጣቸው በነበረው ሁኔታ ያጋጠመ ነው። አሁን የዚሁ ነገር ለአሁኑ ያለንበት ሁኔታ እንዴት ይረዳናል? አሁንም እንደዛ ነገር ማየት አለብን። የኤርትራ ህዝብ እንዴት ነው የሚያየው ይሄን ጉዳይ በትክክል በኢትዮጵያ ውስጥ ዶክተር አብይ እንዲህ እየተናገሩ ነው። ከዛ በፊትም ፕራይም ሚኒስተር መለስ እና ኃይለማርያም ደሳለኝን እንዲህ ነገር ብሎ ነበር። በተግባር ማሳየት አለባቸው። ይህን ነገር ማመን ካለበት ምንድን ነው ነገሩ? መሬቱ የኢትዮጵያ ሰራዊት ይውጣ፣ የኤርትራን ከምትባለው ኤርትራ ደግሞ የያዘችው ነገር ካለ እንወጣለን። ከዛ በኋላ እያንዳንዱ ሰው የየራሱን ካወቀ በኋላ የሰላም ጉድዊሉ ይመጣል። እኔ ደግሞ ሙሉ በሙሉ እርግጠኛ ነኝ በኤርትራ በኩል የውጊያ ፍላጎት የለም። ኢትዮጵያን የማሳፈር ሁኔታ የለም። ከአረቦች ወይም ከሌሎች ጋር ተስማምተህ የኢትዮጵያን ጥቅም ማጉደል የሚለው ነገር በፍጹም የለ። ባህላችንም አይፈቅደውም፣ ግንኙነታቸውን ፍቅራችንም አይፈቅደውም እና ኢትዮጵያ በዚች በጀመረችው ሁኔታ አሁን ለምንድን ነው ይህን ነገር የተደረገ? ያለው ፕራይም ሚኒስተር አብይ ነው ይህን ነገር እየገፉት ያሉት እንደ ሰው እና እንደ አንድ ጥሩ መሪ ወይስ እርሳቸው ከሚመጡበት የማህበራዊ አቅጣጫ ወይም ከኦሮሞ ሁኔታ ነው እና ይህን ደግሞ እድል ይሰጣቸዋል ወይ? ጠንከር ብሎ ለመታየት መታየት። በሶስተኛው ምናልባት በኢህአዴግ ውስጥ ያለው የስልጣን የመሸጋሸግ ነው ወይ? የቲፒኤልኤፍ እንደ ዶሚናንት ሆኖ የነበረው አሁን እሱን የመድፈር ነገር ነው ወይ? ወይም ደግሞ በጥሩ መልክ ቲፒኤልኤፍ ይህንን ነገር ለትግራይ ህዝብ ይህን ነገር ለማድረግ አይችልም። ምክንያቱም የትግራይ ሕዝብ ወኪል ሆኖ የትግራይ ሕዝብ ያንተ ነው ብሎ ለውጊያ እንዳልመራ፣ አሁን ደግሞ አይ ያንተ አይደለም ለኤርትራ አስረክብ ለማለት ለቲፒኤልኤፍ ይከብደዋል። ይህን ነገር መደረግ ያለበት ግን አብይ ያደረገው ወይም በፌዴራል ደረጃ ተደረገ ብሎ እንደ ስኬፕ ጎት ሊጠቀሙበት ነው ወይ የሚል ነገር ትንተናዎች ይመጣሉ እና ለዚህ ነው ደግሞ ኤርትራ ፍንጭ አለመስጠቷ ቢታይ። ዋናው ነገር ዋናው ኃይል የት ነው ይህን ነገር በትክክል ያደርጉታል ወይ ነው እንጂ ኤርትራ ለኢትዮጵያ መጥፎ ሐሳብ ኖረዋት አይደለም እና የኢትዮጵያ ወንድሞች ይህን ነገር መስማት ያለባቸው፣ በእኛ በኩል ትልቅ ጉድዊል አለ። ኢትዮጵያ ይህን ነገር ይህን ነገር ሙሉ በሙሉ ብትሄድ መሄድም አለባት ብየ ነማም ነው። እሺ ዶክተር ብሩክ። አቤት፣ አው እዚህ ላይ መቼም ብዙ ብዙ ነጥብ ዶክተር አንስተዋል። ዋናው ትልቁ አጀንዳ ዛሬ መነጋገራችን ሰላም ነው፣ ግን ሞር ወደ ታሪክም እየተመለስን ነው እና አንዳንድ እንዳንድ ሁለቱን ብዙ ናቸው ግን ማስተካከያ ያስፈልጋል። ምንድን ነው እሱ፣ ሁለቱ ሀገሮች ተለያዩ፣ ያው ታሪኩ እንዳለ ሆኖ ተለያይተዋል። በነገራችን ላይ የኢትዮጵያ መንግስት ነው የመጀመሪያው ሀገር ሆኖ ዩናይትድ ኔሽንም አፕሊኬሽን ተጽፎ እውቅና የሰጠው ያን ህል ለኢትዮጵያ መንግስት ለኤርትራ ህልውናና ነጻነት የነበረው መንግስት የታገለው ከዚህ የበለጠ አጋርም ቅድም የሚያልኩት ይሄ ነው። ኢንትረስት እንትን የሚል ይሄ መረፋት የለበትም አንደኛ። ሁለተኛ እውነት ባድመ ነው ወይ የችግሩ መነሻ ብለን ስናይ ትክክለኛ ጥያቄ ነው። ወደዛ ጥያቄ ልመጣ ነበረ። እውነት ባድመ ነች ወይ የችግሩ መንስኤ? አይደለም ባድመ ኮዝ ሆነች እንጂ ክብሪት መጫሪያ ምክንያት ተፈልጋው ባድመ ሆነች እንጂ እርግጥ እሱ ላይ ኮንቴስት ቢያደርግም፣ የሻእቢያ ወይ የኤርትራ መንግስት ቢያደርግም፣ እሱ ነው ወይ? አይደለም። ዋናው ትልቁ የኢኮኖሚ ችግር ነው ማለት። እንዴት ነው የሁለቱ ሀገሮች አንድ ገንዘብ ይጠቀማሉ። የተለያየ መንገድ እና አካሄድ ጀምረዋል። የኤርትራ ቢዝነስ ኢንተርፕራይዞች ኢትዮጵያ ውስጥ እንዴት ይንቀሳቀሳሉ? በአንጻሩ ኤርትራ ስናይ ደግሞ ኢትዮጵያኖች ያው ኦልሬዲ ያስቀድመው በነጻነት ጊዜ ወጥተዋል። እሱን ነጻ ነው ማለት ይቻላል። ኢትዮጵያ ውስጥ ግን ያለው የኤርትራ ኮሚኒቲ እንቅስቃሴው ምን ይመስላል? አንድ አባባል አለ መቼም ኤክስፕሬስም ሊያደረግም ላያደረግም ይችላል። አንዱ አንዱን ሀገር በጋራ ይሄ የእኔ ግል ነው ያ ግን የጋራ ነው የሚልም ሁኔታ ብዙ ብዙ ብዙ በጊዜው ነበሩ ሁኔታዎች። ኢትዮጵያ እንዴት ነው ኤርትራኖች የምታስተናግዱ ኋላ የኢትዮጵያ መንግስት ነው መስመሩን ማስመር ሲጀምር ገንዘቡንም ለውጠው፣ አይ አንድ ከረንሲ እየተጠቀምን ታክስ ፍሪ ብዙ እቃዎች እየገቡ ኤርትራ በኢትዮጵያ ያኔ ምክንያቱም ቁጥጥር ስለሌለ ከኢትዮጵያ ጎደዛ የሚሄዱት ዛዘር ሳይድ ምንም እድሎች አልነበሩም። ይሄ ሁኔታ በግድ መስመር እየወጣ እያገጠ- እያገጥ ሲሄድ ኢትዮጵያ መንግስት የነበረው መንግስት መስመር አሰመረ እዛ ላይ ይሄ የኤርትራን መንግስት በደንብ አስቆጥቷል። የኤርትራ መንግስት ደግሞ ያው እንግዲህ ይሄ ማሁን ከሆነ ካስፈለገ ቁርስ እስከምን ድረስ ምናምን እስከምን ድረስ እየተባለ ደረጃ ጻይ ተልቃለ ትወጣለች ማለት ደረጃ የተደረሰ ነው ያኔ ቢለመኑ ቢለመኑ ሁሉ ያልሰሙበት ሁኔታ ነበር ሁላችንም ታሪክ ይመሰክራል ጦርነቱ ይቅርና እንነጋገር ብሎ የሚለምነው ማን እንደነበረ ታሪክ ሀገር ያውቃል። ያ ሳሁን ቀርቶ ወደ ጦርነት ገብቶ ቅድም ያልኩትም ነገር አለ ጦርነቱ ማን አሸናፊ እንደሆነ ይታወቃል ከዛ በኋላ ነው ለሰላም ድርድር የነበረው መንግስት የኤርትራ መንግስት የቀረበው ይሄ መረሳት የለበትም ይሄ ለሀቅ ነው መጥፎ ታሪካችን ነው የሁለቱም ብዙ ግን ለህግ ነው። አሁን ይሄ ሁሉ አልፎ አዲሱን ሰላም እንዴት እናምጣ የሚለውን እዚህ ላይ ወንድም የምለው ምንድን ነው፣ አሁንም ከኢትዮጵያ በኩል ነው በነጻነት የሚከራከረው መንግስትን እየወቀሰ ኢትዮጵያ ህዝብ ሁሉም። ለምሳሌ አሁን ዶክተር አብይ ያለውን እኔ ምሁር ስለሆነ ሁሉንም ለማጣራት እሞክራለሁ ከግራ በስተቀኝ ያሉትን ብዙም የሚቃወሙ አሉ፣ እንዴት እንዲህ አደረጋል በሚል እንዴት አድርጎ እንዲህ ይህናን ውሳኔ ሁሉ ህዝቡ አልቆበት ይላል። ግማሹ አሉ፣ በግልጽ በአደባባይም የተቃወሙ አሉ፣ ተቃዋሚ ፓርቲዎችን ጨምሮ ግማሹ ደግሞ ልክ ነው ይላል። ግማሹ ደግሞ የፈለገውን ያርግ ምንም አይዶን ኬር አቲቱት ሁሉ አለ። ከኤርትራ በኩል ግን መደገፍም፣ መቃወምም፣ መናገርም ምንም ነገር የለም። ዝምታ ነው። ዝምታ እንግዲህ ምንድን ነው ወይ የመንግስቱ አቋም አቋም ሲወስድ ያኔ ሁሉም ሊናገር ነው። እኔ ይሄ ላይ ነው የምለው። አሁን ኢትዮጵያ ህዝብ በጣም በጣም እንትን ነው። ድሮም እንግዲህ ይሄ ስፒሪቱ አለ የመቃወም የመጠየቅ፣ የመናገር የክሪቲሳይዝ ማድረግ ዝም ዝም ዝምታው አሁን ወንድሜ የሚሉት ቴክስቱ ቱታንጎ እነሱ መነጋገር አለባቸው። ርጠራ ወንድሞቻችን ለሀገራችን ምንድን ነው የሚበጀው፣ ከኢትዮጵያ ጋር በሰላም ለመኖር ምን ማድረግ አለብን የሚለው በግልጽ መዋየት አለ። አሁን ኢትዮጵያ ደስ ላ በየርንበት ክርክር መጫወጫው ነው መነጋገር ነው። በሬዲዮም በምንም ባለችዋ ሚዲያም ቢሆን በደንብ ኢትዮጵያ ህዝብ ይከራከራል። ትክክልም ሆነ ትክክል አልሆነ ከዛ ሳይድ ግን አንሰማም፣ አናይም። ስለዚህ እኔ እንደውም ሞር የምንጠብቀው ከዚህ ሳይል እንግዲህ አዛን ኢትዮጵያን አሜሪካን ከኤርትራኖች ነው ዋዱ ሲል ምንድን ነው የሚታያቸው? መንግስታቸውን እንዴት ያውታል? ኢትዮጵያ ህዝብ አብይ በራሱን ያብጠለጥላል። ኦሬዲ ገና ሁለት ወሩ ነው። እድሉም የመስጠት ያለመስጠትም ሁኔታ አለ። ያብጠለጥለዋል በሚገባም በማይገባም ሁኔታ። ትክክል ነው ማለት አይደለም። ነገር ግን ኤርትራ ውስጥ ምንድን ነው ዝምታ ነው አስራ ስምንት ሀያ አመት ሀያ ሰባት አመት ዝም ነው አቋም መውሰድ ያስፈልጋል ከሁሉም በላይ እኮ ከክቡር ፕሬዚደንት ኢሳያስ በላይም እኮ ኤርትራ የምትባል ሀገር ያለች መሰለኝ በሀገራቸው ጉዳይ መቼ ነው አቋም የሚወስዱት ያምፁ ማለት አይደለም ግን ምሁሩ በምሁርነቱ ይሄ ልክ ነው ይሄ ይሄ ልክ አይደለም ይሄንን ያሰርከውን ፍታ ፕሬስ ነጻነት አንጣ ህገ መንግስቱን ተግባራዊ አድርግ ፓርላማው ይንቀሳቀስ ይሄ የሚለውን ጉዳይ መቼ ነው የሚነጋገሩበት ሀገር አይደለም ግን እንዲሁም መቼም ጎረቤት ነን እና እነሱ ሴተኛ ስለሚናገሩ እኛም የምንናገር የምሁርም ስራ ነው እና ማወዳደር ኮምፔር ማድረግ ይሄ ሄት ድረስ ካልመጣ ድረስ ዝም ዝም ቅድም መጽሐፉም ዝም እንዳልኩት ይሄ ዝምታው ለኢትዮጵያ ምላሽ ካልተሰጠ ይሄ ነገር ትውስ ብሎ ተንከባሎ ተንከባሎ የሚቆም ይመስለኛል፣ እንጂ ወንድሜ እንዳሉት መጀመሪያ ልቀቁ ከባድመ ኦፍኮርስ ዶክተር አብይ እንለቃለን ብለዋል። ግን ቅድም እንኳ ልኩ አሰመርኩበት ብዙ መሬቶች ከኤርትራ ወደ ኢትዮጵያ የሚመጡ አሉ። የተፈቀደ ኢትዮጵያ ያሸነፈችባቸ ሳትጠይቅ እንደ ቤተሰ የሰጣቸው መሬት አለ እነሱስ ካልተነጋገሩ አቶ ኢሳያስ ና ዶክተር አብይ ሚኒስትሮቻቸውን ዴሌጌሽን ልገው ካልተመካከሩ ቁጭ ብለው ካልተነጋገሩ እና በስነ ስርዓቱ ወታደሮቻቸውን እስከ ብሬ ድረስ ካልሳቡ እንደት ሰላም ሊመጣ ይችላል ዝም ብሎ ብቻ ባድመ ልቀቁ አይደለም ኢትዮጵያ እኮ ብዙ ቴሪቶሪዎች ተሰጥቷታል ያልጠየቀቻቸውን ኤርትራኖች ስለ ቴሪቶሪ የሚቆጩ ከሆነ ብዙ መሬት እኮ ሊያጡ ነው ለምን በዚህ ጉዳይ አነጋገሩም ኤርትራ ዜጎች እኔ ሁሌ ራሴ የምጠይቀው እንዴት መቼ ነው የሚጠይቁት? እነሱ እራሳቸው ይሄን ሁሉ ጉዳይ አለና ሞር እንደው የሚጠበቀው ከኤርትራ ወገኖች ነው፣ ውጭም ያሉት አገር ውስጥም ያሉት በግልጽ አገሬ ያገባኛል። ኤርትራ ማለት የሳያስ ብቻ አይደለም፣ ይመለከተናል። አሁን ኢትዮጵያ ደስ የሚለው በኢትዮጵያዊ ኩራት መለስ ዜናዊ በነበሩ ጊዜ ሰው ፋታ እንኳን አይሰጥም እንትን ሲል ሲወቅስና ሲከራከር፣ አሁንም ዶክተር አብይ ይሄን ይጠብቃሉ። ኦልሬዲ ውርጅብኝ የወረደባቸው ነው። ይሄ ነገር ያስፈልጋል። ከመስመር አይወጣ እንጂ በሀገር ጉዳይ መንግስትን ቻለንጅ ማድረግ መንግስት ላይ መጽሐፍ ጥሩ ጥሩ ነገር ደግሞ ይደሎ ይሄ ነገር ግሩም ነው። ይሄ ነገር ይገባል። በዚህ እንቅፋበት ብሎ እርታኮ ወገኖችም እኮ በዚህ ጉዳይ በሀገራቸው ጉዳይ መናገር ያለባቸው መሰለኝ። እኛ ኢትዮጵያኖች እንደምንነጋገረው ማለት ነው እንግሊዛዊ ንሁን አሜሪካዊ የፈለግ የፈለግነውን እንሆን ይሄንን ነገር ዶክተር ብሩክ ጥሩ ጠቋሚ ሀሳብ ነው ያነሱት። አሁን ከያዝነው አጀንዳ ጋር ቀጥተኛ ግንኙነት ስለሌለው ለሌላ ጊዜ እናነሳዋለን፣ ሰፋ አድርገን እነጋገርበታለን። ለማንኛውም ግን በውስጡ የአሁኑን ሁኔታ የሚመለከቱ ጉዳዮችም ስላሉ ዋጋ ያለው አስተያየት ይመስለኛል። አንድ ጥያቄ እስቲ ለሁለታችሁም ላንሳ። አሁን ይሄ ጦርነት መቼም በዚች ግን ትንሽ አጭር ምላሽ ለስጥባት ይችን፣ የጦርነቱ መንስኤ በምትለው ነገር እሺ፣ ዶክተር ተስፋ ማርያም ለመስማማት ብቻ ነው ከዶክተር ብሩክ ጋር ዶክተር ዶክተር ብሩክ ሙሉ በሙሉ ስማማለሁ። ጦርነቱ በመሬት አልነበረም ግን ባድመ የመጫሪያ ጉዳይ ሆነች መጨረሻ። እንግዲህ ልክ እሶ እንዳሉት እኔም ያንን የተከታተልኩት በሙያ መሰረት የሁለቱም የመጣላት ምልክት በኢኮኖሚ የተመሰረተ ነው። በኢኮኖሚውም የመጨረሻውን ይህን ነገር ወደ ሀቅ ያመጣው የካረንሲው ለውጥ ነው፣ የገንዘብ ለውጥ ነው። በዛን ጊዜ እንግዲህ ለመጀመሪያ ጊዜ ያለመተማመን ነገር ነው ያጋጠማቸው። በኤርትራ በኩል የነበረው ብር ምን ይደረግ፣ ኤርትራ የያዘችው ብር ምን ይደረግ ተብሎ ሲያዝ፣ ምክንያቱም ኤርትራ በንግድም ይሁን በካረንሲያትም ይሁን የኢትዮጵያ ብር በብዛት ነበር። ይህም ብር ምን እናድርገው ሲባል እኛ የነበረው የአሮጌው ብሩን አቃጥለነዋል እናንተም አቃጥሉት የሚል ምላሽ ሲሰጣቸው ነው በዛች ጊዜ ነው የውጊያው ሁኔታው የተወሰነች ብለው የሚናገሩ ባለስልጣኖች ይሰማል። እንግዲህ ምን ማለት ነው? ኢትዮጵያ ገንዘቧን እየቀየረች መሆኗን ኤርትራ አላወቀችም። የኤርትራ ጉዳይ በጣም ታውቆ ነበር የራስዋን አዲስ ገንዘብ እንደምታትም። ኢትዮጵያ ግን በዛች ጊዜ አዲስ ካረንሲ እንደምታመጣ አላወቀችም። በዛን ጊዜ እንግዲህ በኤርትራ ውስጥ ያለው ካረንሲ አሮጌው ካረንሲ ስለሆነ አድርገው ገንዘብ ስለሆነ ኤርትራ ምን አድርገው ብላ በዶላርም በሆነ ነገር ልታገኘው ብትሞክር አቃጥሉት። እንግዲህ ከብዙ ንግግር በኋላ የተገኘች የመጨረሻው መስመር ልትሆን ትችላለች። እንግዲህ ከኮንቴክስትም ውጪ የተነሳች ልትሆን ትችላለች፣ ግን ትጠቀሳለች በብዙ ጊዜ ጠርጥረን ለፍተን ነግደን ያገኘነው ገንዘብ በኢትዮጵያ ብር አቃጥሉታሉ ብሎ ይህንን ነገር መልክ በምን ቁጭታችን እናውጣ የሚባልበት በነበረው ጊዜ መጨረሻው እንግዲህ ይኸው የድንበሩ ጉዳይ ድሮም የነበረ ነው። የኤርትራ ታሪክ ትንሽ ለሚያውቅ ሰው ከቲፒኤልኤፍ ጋር በሰማኒያ ዓመተ ምህረት በአውሮፓው አቆጣጠርም ትንሽ የሚያጋጭ የነበረ ከኢኤልኤፍ ጋር እና በቲፒቲኤልኤፍ በባድመ ተጣልቶ እንደነበር ይታወሳል። ግን ያለምንም ነገር አስፈላጊ እንዳልሆነ ታይቶ በኢኤልኤፍ እና በቲፒኤልኤፍ በኢኤልኤፍ ኢሳያት የሚመራው ቡድንና እንደ ትልቅ ነገር አይደለም ብሎ ለሀያ ዓመት ወንዝፈውት የነበረው ጉዳይ ነው። ይችን ግድ እንግዲህ ለመጣላት ከፈለክ ግን የድሮውን ነገሮችን አውጥተህ ትጣላለህ። የዚች ሬሌቫንስ ለምንድን ነው እንግዲህ ዶክተር ብሩክ ለምን ህች ያመጣዋት? ሁለታችን እንግዲህ በዚህ ከተማመን የጥላቻው ጉዳይ የድንበር ጉዳይ አልነበረም። ካል አሁንም እንግዲህ የኢትዮጵያን ወንድሞችን ጠይቃቸው የድንበሩን ነገር ወንደ ዋና አለመሆኑን አውቀን ለዛን ጉዳይ እንደ ትልቅ ነገር ሊያመጡት የሚፈልጉት ባድመ ይህን ያህል ከፍለን፣ በኤርትራ በኩልም እንዲህ እንዲህ ከፍለን የሚለውን ነገር እናብርደው። እኛ እንግዲህ ዋናው ነገር የመጣላታችን ምክንያት ያ አይደለም እና ያጣላን ነገር ከዛ ተለቅ ያለ የሁለቱን ሀገሮች የነበረው መፋታት በትክክል ስላልተጨረሰ እንደ እነዚህ የሁለቱ ሀገሮች ግንኙነትም በህዝብ ደረጃ በሁለት የዲሞክራሲ የተመሰረቱ በህዝብ የሚገዙ መንግስታት የፈረሙት ውል ሳይሆን በኢሳያስ ና በመለስ የነበረው ግንኙነት በዛ የሚመራ ስለነበር ና በኢንስቲቱሽናል መልክ ስላልተያዘ በመጨረሻ ሲጣሉም ኢንስቲቱሽናል ሶሉሽን ማግኘት አቃተን እና ከውጊያ ውስጥ ገባን አሁን ከዚች ተምረን እንግዲህ ከአሁን በኋላ በኢትዮጵያ ና በኤርትራ የሚደረግ ነገር በሰዎች ጉድዊል በሰዎች ጥሩ ግንኙነት መመስረት የለበት። በትክክል የኤርትራና የኢትዮጵያ ጥቅም አይተን በታሪካችንም አይተን ለእርስ በርሳችን ያለንን መፈቃቀር፣ መረዳዳት ላይ ተመርኩሰን ዲዛይን በምናደርገው ፖሊስና በሕዝባችንም ተቀባይነት ባገኘ በየጊዜው አንዱ ከአንዱ ጋር ትንሽ እየበለጥክ ነው አንተ ከኔ በላይ ጥቅም እያገኘህ ነው በሚባልበት ጊዜም በማግናኒሚቲ ደረጃ እያየን ሪቫይዝ እያደረግን ምንሄድበት ሁኔታ በዛው ብናተኩር ዘላቂ ሰላም ማግኘት እንችላለን። እና ይችን በጣም አስፈላጊ ነች። ይችን ነገር ኤምፋሳይዝ ካደረግን የቦርደሩ ጉዳይ ሁለተኛ፣ ቦርደሩ ደረጃ ዋናው ሆኖ አይቀጥልም።